በነገ ዕለት በትግራይ የሚከበረው 31ኛው የትግራይ ሰማዕታት ቀን አስመልክቶ በትግራይ ክልል ካቢኔ የሰጠው ይህንኑ የይቅርታ ዕድል 50 ሴት ታራሚዎችን ጨምሮ ለ204 እስረኞች የተሰጠ መሆኑ የትግራይ ክልል ጸጥታና አስተዳደር ቢሮ ገልጿል። ዛሬ ይቅርታ ከተደረገላቸው በትግራይ የተለያዩ ማረሚያ ቤቶች ከነበሩ እስረኞች መካከል 83 በመቶዎቹ እድሜያቸው ከ35 ዓመት በታች እንደሆነ ከክልሉ መንግስት የተገኘ መረጃ ያመለክታል። ለእስረኞቹ ከተደረገው ይቅርታ ጋር ተያይዞ በዛሬ ዕለት በጽህፈት ቤታቸው ጋዜጣዊ መግለጫ የሰጡት የትግራይ ክልል ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መትኩ ከነገ ጀምሮ በነፃ የሚለቀቁት እነዚህ 2004 የህግ ታራሚዎች በማረሚያ ቤት ቆይታቸው በስነ መግባርና ሙያ በተሻለ ሁኔታ የታነጹ ናቸው ይላሉ። እዚ ሰብ እዚ ክሳብ ሕዚ በጀት ንብረት እዩ ከጥፍእ ዝኽእል ላዋና ኮይኑ ማለት እዩ ካብኡን ዓቀ ክንጥቀመሉ ናተ ዘላትና ሃፍቲ ታራሚዎቹ በማረሚያ ቤት ሆነው በጀትና ንብረት ነው የሚያጠፉት። ያለን በጀትና ንብረት ልንጠቀምበት ነው የሚገባው። ስለዚህ የታነጸ ታራሚ ወጥቶ ለሌሎች አርአያ ሊሆንበት የሚችል እድል መፍጠር ይገባል። ታራሚው ሙያ ይዞ ትምህርት ተምሮ ልምድ ፈጥሮ እንዲሁም ተጸጽቶ ነው የሚወጣው። ይቅርታ የተደረገላቸው የተቀየሩ፣ የሚሰሩ ሀብት የሚፈጥሩ ስለሆኑ ከዚህ በመነሳት የይቅርታ እድል ተሰጥቷቸዋል። ከዚህ በፊት በተደጋጋሚ ወንጀሎች ላይ ተሳትፎ የነበራቸው ተደራራቢ የወንጀል ተግባራት ፈጽመዋል የተባሉን ጨምሮ አስገድዶ መድፈር እንዲሁም ሀንግ ተብሎ በሚታወቀው የዘርፊያ ወንጀል የተፈረደባቸው የሕግ ታራሚዎች በተደረገው ይቅርታ እንዳልተካተቱ ተገልጿል። በይቅርታው ከማረሚያ ቤት ከሚወጡ 204 እስረኞች መካከል 13ቱ ኤርትራውያን ናቸው። ኤርትራውያኑ ወደ ማረሚያ ቤቶች ገብተው የነበረ በተለይም ከህገ ወጥ የሰዎች ዝውውርና ዘርፎያ ጋር በተያያዘ ተግባራት ወንጀለኞች ተብለው እንደነበረ የትግራይ ክልል ጸጥታና አስተዳደር ቢሮ ኃላፊ አቶ ተክ የኤምትኩ በመግለጫቸው ተናግረዋል። ዓሰርተ ሰለስተ ኤርትራውያን በምንታገበንት ፈጺሞም እዮም ተፈትሖም ዝብል ከማንም እንደሚታወቀው ኤርትራውያኑ እንደ ማንም ኢትዮጵያዊ በመላው ትግራይ እየኖሩ ይገኛሉ። እንደ ማንም ዜጋ የኤርትራ ዜጎችም በወንጀሎች ላይ እየተገኙ ነው። ኤርትራውያኑ በሕገ ወጥ የሰዎች ዝውውር ወንጀል ላይ ይገኛሉ፣ ስርቆት ሲፈጽሙ እንዲሁም በሌሎች ወንጀሎች ተሳትፎ ሲያደርጉ የተገኙ አሉ። ኤርትራውያኑም እንደ ሌላው ታራሚ በማረሚያ ቤት ቆይታቸው የነበራቸው ስነ ምግባር ታይቶ ይቅርታ ተደርጎላቸዋል። የይቅርታ እድሉ ለሁሉም የሚሰጥ ሕብረተሰቡም የሚያቀራርብ መሆኑ የሚያሳይ ነው ንሉ ትዕድል ም ኣለና ናይ ክልቲ ሕብረተሰብ ከዓ ከቀራርቡ ናይ ባዕሎም ተልእኮ ፍፅሙ ዝኽእሉ እዮም ንባ ተደልዩ ማለት እዩ ዜጎች በፖለቲካ አመለካከታቸው ብቻ ታሰሩ እንዲሁም የይቅርታ እድሉ ለተቃዋሚ የፖለቲካ ፓርቲ አባላት አይሰጥም የሚል ወቀሳ በትግራይ ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ ይነሳል። ይህ ጉዳይ እንዴት ይታያል ብለን በመግለጫው ጥያቄ አቅርበን ነበር። ፖለቲካ ተኣሰረ ሰብ ይብልናን ከምቲ ዝበልክዎ ኣብዚ ናይ ይቅርታ እዚ ናይ ፖለቲካ ናይ ብሄር ናይ ካልእ ዝርአየሉ ኣይኮነን በፖለቲካ ምክንያት የታሰረ የለም። ይህ የይቅርታ እድልም ቢሆን የፖለቲካ አመለካከት የብሔር ማንነትና ሌላ መመዘኛ መሰረት አድርጎ የሚሰጥ አይደለም። የይቅርታ መመዘኛ ያሟላ ሁሉ ወጥቷል። በፖለቲካ ምክንያት የታሰረ ግን በየትኛውን ማረሚያ ቤት የለም። በፖለቲካ ተሰረ ግን ዝኮነ ይሁን የለም። የትግራይ ክልል ጸጥታና አስተዳደር ቢሮ መረጃ እንደሚያመለክተው ካለፈ ዓመት ወርሃ ጉንበት ጀምሮ በአንድ ዓመት ውስጥ የትግራይ ክልል መንግስት 7538 የህግ ታራሚዎች በይቅርታ አሰናብተዋል ከእነዚህ መካከል 98 በመቶዎቹ ወደ ሰላማዊ ህይወት የተመለሱ ሲሆን 180 ዜጎች ግን ዳግም ወንጀል ፈጽመው ወደ ማረሚያ ቤት መመለሳቸው ተጠቅሰዋል። ለዲደብሊዩ ዘገባ ሚሊዮን ሃይለስላሴ መቀለ።